በኦሮሚያ ክልል በጅማ ዞን በመና ወረዳ በኬንተሪ ቀበሌ ለቡና ኢንቨስትመንት መሬት የወሰዱ ባለሀብቶችና በአካባቢው አርሶ አደሮች መካከል ውዝግብ ከተነሳ ቆይተዋል። ለቆየው ውዝግብ መንሴው የሆነው ባለሀብቶቹ ከተሰጣቸው የኢንቨስትመንት መሬት በማስፋፋት የሌሎች ገበሬዎችን ማሳ በመያዛቸው መሆኑን የዓይን እማኞች ተናግረዋል። ገበሬዎቹም ተወሰደብን የሚሉት መሬት እንዲመለስላቸው በሕግ ቢጠይቁም መልስ እንዳላገኙ የአይኔ ማኞቹ ጨምሮ ይናገራሉ። ከራሴራ ደ ቢፈቹ ናኖን ያጠረት የሰና ደላፋ ዲጉ ጀልቀበን በህጋዊ መንገድ መልስ ሳያገኙ ሲቀሩ ነዋ የአፍሳሹ ባለሀብት ያጠሩበትን አጥር ትናንት ወደ ማሳው በመሄድ ማፍረስ ጀመሩ። ባለሀብቱም የማሳውን ጥበቃ ሰዎች ወደ ማሳው ከቀረቡ እንዲገድላቸው አዟል። እሱን ተከትሎ በዛሬ ዕለት ሰዎች ለተቃውሞ ወጥቷል። ወደ ማሳውም በመሄድ የባለሀብቱን ንብረት እያጠቁ ይገኛሉ። መንግስት እስካሁን ያለው ነገር የለም። ግን ፖሊሶች በቦታው ይገኛሉ። ከጅማ ከተማ በግምት 30 ኪሎ ሜትር ርቀት ላይ የምትገኘው ኬንተሪ ቀበሌ ውስጥ በህገ ወጥ መሬታችን ተወስደዋል ያሉት ግለሰቦችና የማሳው ባለ ሀብቶች መካከል የተከሰተውን ግጭት የዞኑ የኮሚኒኬሽን ቢሮ ኃላፊ አቶ ገመቹ ነጋሳ አረጋግጠዋል። ግጭቱንና አሁን ያለውን ሁኔታ እንዲህ ስሉ ይናገራሉ። አማ አማ ወደፈኖ ጆለን ኩን ጆለን ኩን ጋራኩዳን ይዩ አሁን ባለን መረጃ ከሆነ አስር የሚሆን ወጣቶች ባለሀብቱ ድንበር አልፈው መሬታችንን ይዘዋል በሚል ቅሬታ በተለያየ ጊዜ ሲካሰሱ ነበር። በዚህ መካሰስ የተነሳም ጉዳዩ ወዳልተፈለገ ሁኔታ እንዳይለወጥና ሁኔታዎችን እንዲመለከቱ ፖሊሶች ወደ ቦታው ተልከው ነበር። የተላኩት ፖሊሶች በቦታው ሳይደርሱ ወጣቶቹ የቡና ኢንቨስትመንት ወዳለበት ቦታ ተካሂዷል እዛም ከጥበቃው ጋር ተጋጅቷል። በዚህ ምክንያት አንድ ሰው ሞቷል። አሁን ባለን መረጃም በጥበቃ ላይ የነበረው ግለሰብም እንደተመታ ነው። እሱም በህይወት መኖር አለመኖሩን እያጣራ እንገኛለን። እኒስሞ ወይ ርኩተ ሜራ ከንጀሉ ጅራ ዱኤረሞ ጅራ ሆስፒታል ደ ሜራ የተአደባፈታ ጅራቸው በዚህ አመት ከወጣቶችና ከኢንቨስትመንት ጋር የተያያዘ ስራ ዞናቸው እየሰራ መሆኑን የተናገሩት አቶ ገመቹ ከህግ ውጭ የኢንቨስትመንት መሬት የወሰዱ ወይም የሌሎች ገበሬዎችን ይዞታ ያካለሉ እየመለሱ መሆናቸውን ጠቅሷል። በዚህ ጥረትም ዞኑ ከጅማ 75 ኪሎ ሜትር ላይ በምትገኘው በሊሙ ኮሳ ወረዳ ውስጥ በህገ ወጥ መንገድ ለቡናና ለሌሎች ሰብሎች ተብሎ የተወሰደውን ወደ 5500 ሄክታር በላይ መሬት መልሰናል ይላሉ። ናሞኒ አመፈኬኛ ፊ ከረ ሄክታራ ኩሞ አፍሪ ወደ አራት ሺ የሚሆን ሄክታር ከህግ ውጪ መሬቱን ከወሰዱት ውስጥ ነው ያስመለስ ነው። የቀረው ደግሞ ድንበራቸውን ካሰፉት አርባ ሁለት ሰዎች ነው የተወሰደባቸው። ይህን ሂደት አጠናክረን ከወጣቶች ጋር እየሰራን እንዲህ አይነት ህገ ወጥ ድርጊቶች እንዲወገዱ እየጣርን ነው። የኦሮሚያ የኢንቨስትመንት ኮሚሽን እንደሚያመለክተው ኢትዮጵያ ውስጥ ከሚመረተው ቡና አምሳ በመቶ የሚመረተው በኦሮሚያ ክልል ነው። ጅማ ዞንን ጨምሮ ግንቢና ሀረርም ቡና በብዛት የሚመረትበት አካባቢ መሆኑን መረጃው ይጠቁማል። ቡና ለኢትዮጵያ ከፍተኛውን የውጭ ምንዛሪ የሚያስገኝ ምርት ነው።